19 አንቀጾችን አካቶ በ9 ገጾች የተዘጋጀው ይህ ረቂቅ ህግ እነዚህ ጉዳዮች በጊዜ ሂደት እየጨመሩ መምጣታቸው ለዜጎች ሰብአዊ መብት ጥሰትና ለከፋ ማኅበራዊ ችግር እንዲጋለጡ ማድረጉን ለትራፊክ አደጋ መንስኤ መሆኑንና ለሀገርም ሆነ ለከተማ ገጽታ መበላሸት ምክንያት መሆናቸው ከልካይ ህግ ማውጣቱ ማስፈለጉን መግቢያው ላይ ያትታል። ጉዳዩ ዜጎች ለልመና ቢወጡ ተቸግረው ወሲብን መተዳደሪያ ቢያደርጉ የአማራጭ መጥፋት ቢሆን እንጂ ወደውና ፈቅደውት የሚያደርጉት አይደለም በሚል ብዙዎች እየተነጋገሩበት ነው። ተቃራኒ ሀሳቦችም መንጸባረቃቸውን ቀጥለዋል። ባለቤት የናሞብኝ ማይጸንመም ዘነቦርጭ ዠመጥቼ በሰኔ ለአምሌ የከያቀን ቀጠሩኝ ስንቅና ላኪም የምሰጠው አጥቼ ነው ምለምን። መስራት እየቻሉ የሚለምኑ መኖራቸውን ጠቅሼ ምን ይላሉ ያልኳቸው እኒህ አረጋዊ ልመና መከልከሉ ተገቢ ነው፣ ግን መለየቱ ይበጃል ነው የሚሉት። ይህ ዝም ያረጀ ያልሆነ ሁሉ ቢከለከል ነውር ነው ብዬን ያለ በእግዚአብሔርም እኮ አይቀበለው። በጎዳና ላይ ያሉ እንቅስቃሴዎችን ስርዓት ለማስያዝ ሲታሰብ ሁለቱ ጉዳዮች ቀዳሚ ናቸው ያሉት የአዲስ አበባ ከተማ ሰራተኛና ማኅበራዊ ጉዳይ ቢሮ ኃላፊ ወይዘሮ ዓለም ጸሐይ ጳውሎስ ዜጎች ከኢኮኖሚ ችግራቸው እንዲላቀቁ ብድር እየተሰጠ ነው፣ ጎዳና ላይ የወጡትንም ወደ ማገገሚያ ማዕከላት እንዲገቡ እየተደረገ ነው ብለዋል። አቅም እያላቸው የሚለምኑ በልመና የሚተዳደሩ ቤት የሚሰሩ መኪና የሚገዙ በርካታ ዜጎች አሉ። በከተማዋ ላይ ያደረግነው ዳሰሳ የሚያሳየን ከተለያዩ ክልሎች እዚህ ከተማ መጥተው በተለይ የእርሻ ወቅቱ ሲያልፍ ምርታቸው እስኪደርስ ድረስ እዚህ ከተማ ላይ መጥተው ለምነው ሄደው ቤታቸውን የሚሰሩ ሰዎች አሉ። ምንም እንኳን ለተቸገረ መርዳት ባህላችን ቢሆን፣ ለተቸገረ እየረዳን አይደለም። አሁን እየታየ ያለው ፕራክቲካሊ የተቸገሩ ዜጎች ሳይሆኑ እንዲሁ የሱስ የሆነባቸውና ንግድ ዘርፍ አድርገው ልመና በእውነት ስራ የሆነበት ከተማ ሆኗል አዲስ አበባ። ኃላፊዋ እንደሚሉት ወደ ማገገሚያ እንዲገቡ ከተደረጉት መካከል ከ40 እስከ 100 ሺህ ብር ይዘው የተገኙ ልመና ሱስ ሆነባቸው የነበሩም አሉ። ጎዳና ላይ ብዙ ህጻናት እየተወለዱ መሆናቸውና ወደ ማገገሚያ ከገቡት 159 ሴቶች መካከል 120ዎቹ ልጅ ያላቸው መሆናቸው ለህጉ መውጣት ተጨባጭ ማስረጃ መሆኑንም አክለው አብራርተዋል። ይሄ የሚያሳየው ልቆሲብ ነው ጎዳና ላይ ያለው እነዚህ የሚወለዱ ህጻናት ጎዳና ላይ ነው እያደጉ ያሉት። በራሱ ደግሞ እየተማሩ የሚያድጉት ኑሮ ይሄ ነው ብሎ ነው ኑሮ ጎዳና ላይ ልቅ ወሲብ መፈጸም ነው ብሎ ነው የሚያድጉት። እነዚህ ነገ ሃገርን የሚረከቡ ህጻናት ኑሮ ለመለመን ነው ብሎ ነው እያደጉ ያሉት። ሶ ህጻናትን ለልመና የሚያሰማሩ በጣም ብዙ ሰዎች አሉ። የአዲስ አበባ ቻርተር የወሲብ ንግድን መከላከል ይቻለዋልን? ብለን የጠየቅ ናቸው የቢሮ ኃላፊዋ ወይዘሮ ዓለም ጸሐይ ተከታዩን መልሰዋል። እኛ እየከለከልን ያለ ነው አጠቃላይ ወሲብን አደለም እኛ በየሆቴሉ ስላለው ወሲብ አይደለም እያወራን ያለነው። እያወራን ያለነው ጎዳና ላይ ስለሚደረገው የወሲብ እንቅስቃሴ ነው። መኪና ውስጥ ስለሚደረገው ወሲብ ድርጊት ነው። እነዚህ በተለያዩ ፓርኪንግ ኤሪያዎች፣ በየጎዳናው፣ በዋንኛ ዋና ዋና መስመሮችም በውስጥ ለውስጥ መስመሮችም ጭምር ራቁት እየተቆሙ የሚደረጉ የወሲብ ድርጊቶች መከልከል አለባቸው። ዋናው ትኩረታችን ጎዳናን ማዕከል ያደረጉ ህገወጥነቶችን ከተማ አስተዳደሩ ስርዓት ማስያዝ እንደሚችል በቻርተሩ በተሰጠው ስልጣን መሰረት ነው። ወደዚህ ህግ ረቂቅ ይገባል። ህጉ ጸድቆ ተግባራዊ የሚደረግ ከሆነ ከወንጀለኛ መቅጫ ድንጋጌዎች ባሻገር አዋጁን የሚተላለፉት 200 ብርና ከአንድ ወር ያልበለጠ የእስር ቅጣት ያስተናግዳሉ። ተሽከርካሪ ውስጥ ሆኖ ገንዘብ ሲሰጥ የሚገኝ አሽከርካሪ ደግሞ እስከ አንድ ሺህ ብር እንደሚቀጣ ድንጋጌው ያትታል። ግራ ቀኙን ተመልክተን ጥቅሙም እንደሚያመዝን አምነን ነው ህጉን ያወጣነው ብለዋል። የቢሮ ኃላፊዋም ሰራተኛና ማህበራዊ ጉዳይ ሚኒስቴር ባለፈው አመት ባስጠና ዘገባ መሰረት በአዲስ አበባ 50820 የጎዳና ውሎ አዳሪዎች አሉ። የተባበሩት መንግስታት ደግሞ ቁጥሩን እስከ 100000 ከፍ አድርገዋል። ለዲደብልዩ ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ